መድረክ፣ አድማዮቻችን የዛሬው የውይይት መድረክ ዝግጅታችን በቅርቡ በኢህአዴግ ስራ አስፈጻሚ ኮሚቴ እና እንደዚሁም በህወሀት ስራ አስፈጻሚ ኮሚቴ በኩል የቀድሞውን የአልጀርሱን ስምምነት አስመልክቶ ከኤርትራ ጋራ ሙሉ በሙሉ ተፈጻሚነት እንዲኖረው በማለት ያሳለፈውን ውሳኔ የሚመለከት ነው። ያንን ተመርኩዞም በተለይም በኢሮብ ነገድ አባላት ላይ በአገር ቤት ውስጥ የተቃውሞ ድምፆች እየተሰሙ ነው። እዚህም በአውስትራሊያና በአውሮፓ ነዋሪ ከሆኑ ኢትዮጵያውያን ጋር ተነጋግረናል። ጉዳያን አስመልክቶ የውይይቱ ተሳታፊ አቶ በየነ ገብራይ፣ አቶ ተስፋዬ አዱማ እና አቶ አድሃኖም አዱማ ናቸው። በቅድሚያ አቶ በየነ በቅርቡ በኢህአዴግ ስራ አስፈጻሚ ኮሚቴን የተወሰነውን የዚህን ያልጀርሱን ስምምነት ውሳኔ በእርሶ በኩል እንዴት ተመልክተውታል? ተኳሳውን በመጀመሪያ ደረጃ በኢሮብ ብሔረሰብ ህዝብ ስም አሁን ያለውን ሁኔታ እንደተመለከተ። ድምፃችንን ለማሰማት ህን ነደን ስለሰጠህን ለአንተና ለኤስቢኤስ ሬዲዮ ከልብ የመነጨ ምስጋና ለማቅረብ እፈልጋለሁ። እኔ በትውልድ ቦታዬ ከዚህ ኢሮብ ነኝ። ኢሮብ ስንል ሶስት ቦታ ላይ እንኖራለን። አድጋዲዓረ ወይም በትግርኛ አጠራር ሲጠራ እንዳልገዳ ናይቲ ዓረ በትግርኛ አጠራር ስትጠራ እንዳቦሆነይቶ ሀሰባላአረ እንደገና በትግርኛ ስጠራት ሀሰባላ ይባላል። እኔ ከዚህ ከቡክናይታ ኧረ አካባቢን ትውልዴ አጠቃላይ የኢሮብ ህዝብን ስንመለከት የአንድ አባት የሶስት ወንድማማቾች ዝርያ ነን። ያ ሶስት ቅድም የጠቀስኩልህ ስሞች ምንትን የሚጠሩት በእነዚህ ሶስት የአንድ አባት የሱመ ልጆች አድጋዳ፣ ቡክናይታ፣ ሀሰባላ በሚል ነው ማለት የኢሮብ ብሔረሰብ የሚኖርበት ጂኦግራፊያዊ አካባቢ በምስራቅ ትግራይ ጉለመሃዳ ወረዳ የሚኖር አናሳ ብሔረሰብ ነው። ይሄ ብሔረሰብ በመዋሰን ደረጃ አሁን ኤርትራ ተብሎ ከተወሰነው አኮሎ ጉዛይ በምስራቅና በሰሜናዊ ምስራቅ ይዋሰናል። በምስራቅና በደቡባዊ ምስራቅ ከአፋር ጋር ይዋሰናል። በደቡብና በደቡባዊ ምዕራብ ከአፋርና ከትግርኛ ተናጋሪው የአጋሜ ህዝብ ጋር ይዋሰናል። በምዕራብ በኩል ደግሞ ከትግርኛ ህዝብ ጋር የሚዋሰን በጣም ተራራማ በሆነ በጣም ወጣ ገባ በሆነ አካባቢ ላይ የሚኖር አናሳ ብሔረሰብ ነው። ከብሔረሰቡ የበለጠ በድሮ በተለይ በዚህ በከሳ ስድስቱ አቤት በኋላ አሲምባ ተብሎ በኢሕአፓ ሲጠራ የነበረ ተራራ እንዲሁም ደግሞ የአስራ ዘጠኝ ዘጠና የኢትዮጵያና የኤርትራ ጦርነት በኋላ ትልቁ ጦርነት የተካሄደበት የዚህ የአይጋ ተራራ በዚህ በጣም የሚታወቅ የራሱ ቋንቋ የራሱ ባህል ያለው አናሳ ብሔረሰብ ነው። ወደዚህ ወደ አልጀርስ ውል በምንመጣበት ጊዜ ደግሞ የአልጀርስ ውልና በውሉ መሰረት የተደረገው የህገ ኮሚሽን የድንበር ውሳኔ ኢሮብን ለሁለት ቆርጦታል። ኢሮብን ለሁለት ሲን በሚቆርጡበት ጊዜ ይህ አናሳ ብሔረሰብ ሁለት ቦታ ላይ ተከፈለ። ማለት ይህ የኢሮብ አናሳ ብሔረሰብ ሁለት ቦታ ላይ መከፈል ማለት ደግሞ የብሔረሰቡን ህልውና ማክተም ማለት። ስለዚህ ድሮም ተቃውመነዋል። አሁን ደግሞ ድሮ አቶ መለስ ተዋዋሉት ውል መሰረት የእኛም አንድም ኬስ ሳይቀር የተወሰነውን ውሳኔ አሁን በኢትዮጵያ ላይ የኢትዮጵያዊነት ህይወትና መንፈስ ሊዞሩ ይችላሉ ብለን በምንጠብቃቸው በክቡር ዶክተር አብይ አህመድ የሚመራው የኢህአደግ ስራ አስፈጻሚ ኮሚቴ እንደገና አድሰነዋል። እንደገና ህይወት ተዘርቶበት በተግባር ላይ እንዲውል ተስማምተናል የሚል እንትን ሲያደርግ ደግሞ የውልውናችን ማክተሚያ መሆኑ ስለምንረዳ በዚህ ምክንያት በጽኑ ተቃውመነዋል። ለወደፊትም እንቃወመዋለን ማለት ይቻላል። አቶ ተስፋዬስ ይህንን የሁለቱን የኢህአዴግን ስራ አስፈጻሚ ኮሚቴና የህወሓትን ስራ አስፈጻሚ ኮሚቴ ውሳኔዎች አስመልክቶ በእርሶስ በኩል ያለው አተያይ ምንድን ነው? ውሳኔውን እንዴት ያዩታል? ውሳኔው በየነ እንደገለጸው በጣም አስደንጋጭና በጣም አስፈሪ የህብረተሰቡ መጨረሻ ምዕራፍን የምናይበት ሁኔታ እየተቀራረበ እንደሆነ ነው የሚያሳየው። በመሰረቱ ኢህአዴግ በየነ እንዳለው በተለይ ዶክተር አብይ አህመድ አሁን ለመላው የኢትዮጵያ ህዝብ ተስፋ ሰጪ የሆኑ ጭላንጭሎች አሳይቶ ነበር። በአጋጣሚ ግን ያ እውነት ነው ወይ እውነት አይደለም ወደሚለው ጥርጣሬ መጥተናል። በኢንተርናሽናል ሂዩማን ራይት ሎው ማይኖሪቲ ግሩፕስ አብረው አንድ አካባቢ በምርጫ እንዲቆዩ ያትታል ይሟገታል። እኔ በጣም የሚያሳዝነኝ እና ከአሁን ድረስ በጣም በጣም ሲያሳስበኝ የቆየው አንድ ነገር ቢኖር በትግል ሜዳ እያሉ ይጀምረው ኢሳያስን የማምለክ ህብረተሰባችን ለመስዋዕት ማቅረቡ በጣም በጣም የሚያስቀይም ነው። እዛም ላይ በየነ እንደጠቀሰው ታሪክ ታሪክ ነው። ሁሉ ጊዜ በፖለቲካ መስማማትና አለመስማማት ሌላ ጉዳይ ሆኖ ይህ ህዝብ በኢትዮጵያ ፖለቲካ ውስጥ በጣም ትልቅ ድርሻ ያለው ከደጃች ሱባጋዲስ ጀምሮ እነ ዶክተር ስፋይ ደበሳይ እነ ዘሩ ኩሕሸንና እንጋይምን ጨምሮ የኢትዮጵያ ታሪክን ማክተሚያ እያደረጉት ነው። ለምንድን ነው ለሚለው ጥያቄ ያው የነበረ የፖለቲካ ጥራኔ እስካሁን ድረስ እንዳረሱትና እኛን ለማጥፋት ኢህአዴግ ሙሉ በሙሉ ሙሉ በሙሉ ደስተኛ መሆኑን በግልጽ የሚያሳይበት ደረጃ ደርሰናል። በጣም የሚያሳዝንና የሚያጨንቅ ጉዳይ ነው። አቶ አድሃኖ ምሳኔውን አስመልክቶ የእርሶ አተያየ ምንድን ነው? ምሳኔው ጭራሽ የኢሮብ ህዝብ አኗኗር ሁኔታ፣ የህዝቡ ጠቅላላ የወደፊቱ የመኖር እጣፋንታው ምንም ግምት ውስጥ ያላስገባ ጭራሽ የህዝብ ጠቅላላ የኢሮብ ህዝብ ብቻም ሳይሆን የኢትዮጵያ ህዝብ የትግራይ ህዝብ ንቀት በሚመስል መልክ የህዝቡ ሁኔታ በግምት ያስገባ የተወሰነ ውሳኔ ነው የሚመስለው። ውሳኔው ትክክል እንዳልሆነ እንደው መንግስትም ራሱ ያመነበት ጉዳይ ስለሆነ እዚህ ላይ እንደው ምንም አስተያየት መስጠቱም አስፈላጊ አይደለም። ምክንያቱም ውሳኔው ትክክል እንዳልሆነ ሁላችን እናውቃለን፣ መንግስትም ያውቃል፣ ህዝብም ያውቃል። አሁን ግን ይሄ የተወሰነውን ውሳኔ ትክክል እንዳልሆነ እየታወቀ ስላልሆነም ወደ ሀያ አመት ቆየ በኋላ አሁን እንዶ ህዝብን ሳወያዩ ህዝብን ኮንሳልት ሳደርጉ በቴሌቪዥን እና በሬዲዮ ሲያውጁ በጣም ሾክድ ነው። ህዝቡም የሆነ በጣም ሾክድ ነው የሆንኩኝ። ህዝቡ ያሳለፈው መከራ በሻእቢያ ወረራ ጊዜ በጣም ከባድ ነው እና ይህን ሁሉ መከራ ያሳለፈ ህዝብ አሁን በአዋጅ ዶ በድንገት በቲቪ እና በሬዲዮ ወደ ባዕድ ተሽጥሃል ሲባል፣ ለዛ ነው እንግዲህ የኢሮብ ህዝብ ትግል ብሎ የወጣው እና ይሄ ከልክ በላይ ህዝቡን ያስደነገጠና በጣም የሚያስገርም ውሳኔ ነው። በአዋጅ መልክ የሰማ ነው። አቶ በየነ ቀደም ሲል ስለ አካባቢው የአኗኗር ሁኔታዎችን አንስተዋል። በኢሮብ ነገድ በሰፋፈሩን አስመልክቶ አንድ ምን ያህል የኢሮብ ነዋሪዎች በዛ አካባቢ አሉ? ቁጥራቸው ምን ያህል ነው? አናሳ ብሔረሰብ ነው ሲሉ፣ ሁለተኛ የዚህ ውሳኔ የሚያሳድረው ተጽዕኖ ምን ይሆናል የሁለቱን ህዝብ በሁለት ይከፍላል የሚሉ ስጋቶች አሉ። ያስከሆነ የሕዝቡ የህዝቡ ዕጣ ፈንታ ምን ይሆናል? ምንስ መደረግ አለበት ይላሉ። በጣም አመሰግናለሁ አቶ ካሳሁን። በትክክል የኢሮብ ብሔረሰብ አሁን ያለው ስታቲስቲክስ ወይም ቁጥሩን አላውቅም፣ ግን ከአንዳንድ ሚዲያዎች እንደምሰማው ከሰላሳ እና ሰላሳ አምስት ሺህ አካባቢ ነው የሚል እሰማለሁ። አሁን በተደረገው በአልጀርስ ውል መሰረት በህግ በተወሰነው ውሳኔ ተግባራዊ ይደረግ ከተባለ የዩሮፕ ህዝብ ከዚህ ከስታቲስቲክስ ማስቀመጥ ነው ሰላሳ እና ወይም ሰላሳ አምስት ሺህ ህዝብ ቢያንስ ከአስር ሺህ የማያንስ ህዝብ ወደ ኤርትራ የተቀረው ደግሞ ወደ ኢትዮጵያ ይከፈላል ማለት ነው። አሁን ይህ አከፋፈል በዚህ ብሔረሰብ ላይ በሚፈጸምበት ጊዜ በሁለት ባላንጣ ሀገሮች መካከል የሚደረገው እንካሰላንቲያ ይህን ብሔረሰብ ግማሹን ወደ ኤርትራ፣ ግማሹን ወደ ኢትዮጵያ በምትከፍልበት ጊዜ በህልውናው ጥያቄ ላይ ወሰንክበት ማለት ኢሮብ የሚባል ራሱን የቻለ አካባቢን ይዞ የራሱ ማንነትን ኢሮብነትን ይዞ ከጥንት ከጠዋቱ ቅድምት እንዳለው በኢትዮጵያዊነት በጣም እየኮራ በኢትዮጵያ ታሪክም በጣም ከፍተኛ የሆነ ሚና እየተጫወተ የኖረውን ህዝብ ማንነቱን አጠፋህበት ማለት ነው። ይህ ነው አሁን የዚህ የአልጀርስ ውል በኢትዮጵያውያን ዘንድ ብዙም የማይነገርበት። በኢሮብ ደረጃ ስታስበው ግን በጣም የሚያም እና የህልውናችን ማክተሚያ እየሆነ ያለ የሚያስብለን ይህንን ነው። ይህንን ሁኔታ ደግሞ ቅድም ተስፋዬ እንዳለው በኢህአደግ ኢህአደግ በሚባልበት ጊዜ እስከ ቅርብ ጊዜ በኢህአደግ ውስጥ ዋናው የአንበሳው ድርሻ የነበረው ህዝባዊ ወያነ ሓርነት ህዝብ ትግራይ የሚባለው ድርጅት በተለይ በተለይ አመራሩ በእኛ ላይ በኢሮብ ብሔረሰብ ኢሮብነትና ኢትዮጵያዊነትን በጣም በጣም አጥብቆ የያዘ ትንሽ አናሳ ብሔረሰብ እዛው አካባቢ ላይ መኖር የለበትም የሚል አመለካከትና ከዚህ አኳያ ቂም የቋጠሩበት ብሔረሰብ እንደሆነ የምናውቀኝ ረቦች እናውቃለን። ያ የአልጀርስ ውል ደግሞ የተፈረመው ከዚህ አኳያ መሆኑንም እናውቃለን። ይህንን እያወቅን ግን አሁን ክቡር ዶክተር አብይ አህመድ ያ በቲቲ ኤልኤፍ የተመራው ኢህአዴግ አደብዝዞት የነበረ ኢትዮጵያዊነት እንደገና ለማደስ በጣም ተስፋ የሚሰጡ አባባሎችና እርምጃዎች እየወሰዱ ባሉበት በዚህ ሰዓት አቶ መለስ ፈጸሙትን ስህተት እኔም አስፈጽመዋለሁ ብሎን ሲመጡን ሾክ አርጎናል። እኛ እንደ ኢሮቦች፣ እኛ ኢትዮጵያዊ ነን እያልን የኢትዮጵያዊ ሉዓላዊ መሬትን ለማስጠበቅ ከማንኛውም ኢትዮጵያዊ በላይ ደማችን እየከፈን የኢትዮጵያ ልጆች ደግሞ ከጫፍ እስከ ጫፍ የኢትዮጵያ ሉዓላዊነት አይደፈርም ብሎ አጥንታቸውን የከሰከሱበት የኢሮብ መሬት እንዴት ብሎ በዚህ አቶ መለስ ዜናዊ ውል እና ስምምነት መሰረት የተዋዋሉትን ውል እናስፈጽማለን። አዲሱ ጠቅላይ ሚኒስትር አብይ አህመድ ከመጡ ገና ሁለት ወራቸው ነው። በዚህ ውስጥ ተፋጥኖ በሳቸው ካቢኔ በሚመራው የስራ አስፈጻሚ ዘንድ ቀርቦ ለውሳኔ እንዲቀርብ መደረጉ ከምን አኳያ የመነጨ ነው የሚል ግምት አለ። በእናንተ ዘንድ ግምት ነው አቶ ካቶን ግን ግምታችን በተለይ የህወሀት መሪዎች በኢትዮጵያ ፖለቲካ የነበራቸውን የበላይነት አጥቷል። አሁን ያንን ያጡበትን የበላይነት ለማግኘት የዚህ የአልጀርሱን ውልን እንደገና አንስቶ ምናልባት አቶ ኢሳያስ ከተቀበሏቸው አይቀበሉም እንጂ ያ ኢትዮጵያውያን በደንብ የሚያውቁትና ባድመን ተውና፣ ይሄ አሁን በጉለማካዳና በኢሮፕ አካባቢ ከባድመ ከተሰጠው አስር እጥፍ የሚበልጠውን ሰፋት ያለው መሬት ይህንን ወስደህ በዚህ መልክ ተደራድረን እንሄድ የበዚህ ቲፒኤልኤፍ ይህንን ጌን ልናደርግ የሚችልበታለን ብሎ የሚገፉት በዚህ በኢህአደግ እና በክቡር ዶክተር አብይ አህመድን በኩል ደግሞ ቢያንስ አሁን በዚህ በሌላው ኢትዮጵያዊ በኩል ያለውን ሰላም አይሉት ጦርነት ክስተት በማስቆም አሁን የማይታወቀው አካባቢ በሎሰስ ተደርጎ ሊያልፍ ይችላል የሚል ከዚህ እየተነሳ ሊሆን ይችላል የሚል ግምት አለ። በሌላ በኩል በተለይ የአሜሪካኖች አሁን በተለይ የአሜሪካ የውጭ ጉዳይ በቅርብ ጊዜ ከኤርትራ ጀምሮ እስከ ኢትዮጵያ ሲያደርጉት የነበረው ጉብኝት እኔ አሁን በምገምተው አይነት ግምቶች ኢሳያስን ለማግባባት የሞከሩበትና በዚህ እንትን ተቀበሉት ብለው በሚደረገው ተጽዕኖም ሊሆን ይችላል የሚል የራሳችን ግምት አለን። አቶ ተስፋዬ ቅድም እንዳነሱት አንድም ከዓለም አቀፍ ህግ ጋር አያይዘው ለማንሳት ሞክረዋል። በእርግጥ ይህ የሆነው በኢትዮጵያ መንግስት ፈቃደኝነት ታባ የተነሳ ነው። ከመጀመሪያም ከኤርትራ መነጠልም ጀምሮ ይህ የሆነው በኢትዮጵያ መንግስት ፈቃደኝነት ነው። የአልጀርሱ ስምምነትም እንደዚሁ በኢትዮጵያ መንግስት በኩል ባለ ተነሳሽነት እና ስምምነት ጭምር የሆነ ጉዳይ ነው። ከዛም የአፍሪካ የድንበር ኮሚሽን እና እንደዚሁም የተባበሩት መንግስታት አንድ ላይ ሆነው አሁን በዓለም አቀፍ ህግ ዘንድ ቅቡል ሆኗል ይሄ ውሳኔ። ባለፈው ያልጀርሱ ስምምነት ያንን በዓለም አቀፍ ደረጃ ተቀባይነት ካለው መጨረሻው እጣ ፈንታ በኢሮብ ብሔረሰብ ላይ የሚያስከትላቸው መዘዞች ምንድን ናቸው? እንደ ያላቸው አማራጭ ከኤርትራ ይልቅ ወደዚሁ መጥተው ሌላው ቦታ መስፈር ወይስ ወደ ኤርትራ ተጠቃሎ መሄድ ያሰቡት ነገር ካልተሳካ ምን መደረግ አለበት ይላሉ። እንደ መፍትሄው ሆነ ከመጀመሪያ ችግሩ ልፈጠር የቻለው በኢህአደግ መንግስት እንደሆነ ነው ማምነው። ያው በዋናነቱ በህወሀት አንድ የአናሳ ብሔረሰብ መብት መከበር የሚችለው የአገሩ መንግስት የሚከራከርለትና የአገሩ መንግስት ለዛ ህዝብ ያለው ደንታ በአለም ደረጃ የምታይ ከሆነ ነው እንጂ እንዲሁ የዓለም ህግ ስራ አለ። ያንን ህግ ተግበራዊ መሆን የሚችለው እንዲሁ ዝም ብሎም አይመስለኝም። እርግጥ እኔ የህግ ባለሙያም አይደለሁም፣ ግን ባለሙያዎቹ የሚሉት ምንድን ነው? አንድ ህብረተሰብ አብሮ የመኖሩን መብቱን ማስከበር የሚችለው የሚሟገትለትና የሚሰማው መንግስት ሲኖረው ነው። ይህ ህዝብ የሚሰማው መንግስት አለ ብለን መገመት አንችልም። በተለይ ህዋሀቶች ለምን ለሚለው ነገር አሁን ፎር ኤግዛምፕል ከአድግራት ወደ ኢሮብ የሚዘልቅ አንድ መንገድ አለ። ያ መንገድ የተሰራው ድሮ በስልሳ አምስት በኢትዮጵያ አቆጣጠር በክቡር ልዑል መንገሻ እና በክቡር አባ ዮሐንስ ወልደገርግስ ነበር። ለዚህ መንገዱ እንኳን መጠገኛ የማያደርግ መንግስት፣ ጠግኖም የማያቅ መንግስት፣ ትምህርት ቤት አሰርቶም የማያቅ መንግስት ለህዝቡ እንደማይጣበቅ እናቃለን። ያ ኢንተርናሽናል ሎውም ከነ ጭራሹ ተሰምነት እንደማይኖረው እናቃለን። ሌላው ቀርቶም በኢህአደግ ውስጥ በአሁኑ ሰዓት በጣም ብዙ የተማሩ የኢሮብ ልጆች እንዳሉ እናቃለን። አንድም በስልጣን ላይ ወይም ደግሞ የህወሀት ፖሊቲ ቢሮ አባል የሆነም የለም። አንድ ጀረናል ብቻ ነበረን። ያ ጀረናል ሀጎስ ምስግና የተባለው ጀረናል ሱዳን ዳርፎር በጠራራ ፀሐይ ላይ ከየት በመጣ ጥይት ከየት መጣ በማይሉት ጥይት ተገደለ። ሰውየው እንዴት እንደተገደለም ለህዝብ አልተነገረም። አንደኛው ከህዝቡ ጋር አልተስማማም። ህወሀት መጀመሪያ የኢህአፓ ስሜት የነበረው ህዝብ ነው። ኢህአፓነቱን የመረጠው በኢትዮጵያዊነቱ ነው እንጂ ኢህአፓ ልዩ ህዝብ ነው ማለትም አይደለም። አሁን የህወሀት ፖለቲካን ለመውቀስ አይደለም። ለመፍትሄው ሀሳብ ምን መደረግ አለበት፣ ምን ሊሆንላችሁ ትፈልጋላችሁ ከሚለው አኳያ ይህንን በሚመለከት የኢትዮጵያ ህዝብ በአሁኑ ሰዓት የኢትዮጵያ ህዝብ ድምፁን ማሰማት አለበት። ኢህአደግና ህወሀት ይህንን ሁኔታ በሚገባ እንዳዲስ አይተው መፍትሄ ሊሰጡበት ነው የምንፈልገው። ህዝብ መናቅ የለበትም፣ ታሪክን መሸጥ የለበትም ነው የሚለው። መፍትሄ ሲባል ምን አይነት መፍትሄ ትሻላችሁ? እንደ መፍትሄ እኔ የሚለው ህዝቡ በኢትዮጵያዊነቱ በኢትዮጵያ ውስጥ እንዲኖር ወደ ኤርትራ መሄድ እንደሌለበትና ኢትዮጵያዊ ስለሆነ በኢትዮጵያ ውስጥ በኢትዮጵያዊነቱና ማንነቱ ተከብሮለት እንዲቆይ ነው የምንፈልገው። ያ ማለት በምን መልኩ ነው ማለት? የአልጀርሱ ስምምነት እንደገና ለድርድር ቀርቦ ከኢሮብ እና ከኢትዮጵያ ጥቅም አኳያ በድጋሚ ሊከለስ ይገባል ነው ወይስ የኢሮብ ብሔረሰብ የሰፈረበትን ወደ ኢትዮጵያ አካሉ የተቀረውን ወደዛ አሳልፎ መስጠቱ ነው? ምንድን ነው መፍትሄ ብላችሁ የምትሉት? አቶ አዳኑ የሚቀጥሉት። አመሰግናለሁ። በጣም ይሄው እንደሆነ ሁሉም የኢሮብ ህዝብ ከማንም በላይ በተለይ በተለይ እዛ ጫፍ ያለው ሰው ህዝብ ሰላም ይፈልጋል። ይሄ ምንም ጥያቄ የለውም። ሰላም እንዲመጣ እንደ መፍትሄው ሊሆን የሚችለው ሰላም የመጀመሪያ አክተር መሆን የሚችል እዛ ቦርደር ላይ ያለ ህዝብ ስለሆነ ከኢሮብም፣ ከኤርትራም፣ ከትግራይም እዛ ድንበር ላይ ያለ ሰው አነጋግረ በሰላማዊ መልክ ሰው ራሱ ድንበሩን ስለሚያውቅ የአንድ ሰው አነጋግረህ ከዛ በኋላ ከሁለቱም በአገር ሽማግሌዎች ድንበሩ እንዲካለል ማድረግ ነው። ሌላ ምንም መፍትሄ ያለው አይመስለኝም። ምክንያቱም ሌላ የሚያውቅ ሰውም ያለ አይመስለኝም። ቲፒኤልኤፍ አያውቀውም። አርጀልስ ያሰማሙ ሰዎች አያውቁትም ቦርደሩ። ኢሳያስ አያውቀውም። የሚያውቀው እዛ ቦርደር ላይ ያለ ህዝብ፣ ሰላምም የሚጠቅመው የሚጎዳውም በመጀመሪያ እዛ ቦርደር ላይ ያለ ሰው ስለሆነ ያ ህዝብ ማነጋገርና በተግባር ህዝቡን አሰማምተህ የሀገር ሽማግሌን ተጠቅመ ማካለል ነው። ከዛ ውጭ ያለ ነገር ለወደፊቱም ዘላቂ ሰላም ሊያመጣ አይችልም። አቶ በየነስ አሁን የተወሰነው ውሳኔ ከኢሮብ ህዝብ ፍላጎት አኳያ ተግባር ላይ እንዲውል ምን መደረግ አለበት ይላሉ? በጣም ጥሩ ጥያቄ ነው። አቶ ከሰውን መደረግ ያለበትማ የህዝቡ ስሜትና የህዝቡ ፍላጎት ህዝባዊ እና የህዝብ መሪ ነኝ የሚል መንግስት ማዳመጥ አለበት። እና ከምንም ከምንም ከምንም በፊት አቶ አብይና መንግስታቸው በጣም አንድ የተሳሳቱበት ምክንያት ለሀያ አመት እንደዚህ የቆየው እንትን በስራ አስፈጻሚ ኮሚቴ ደረጃ ከመመሰናቸው በፊት ወደ ህዝቡ ወረድ ብለው ህዝቡ አሁን በዚህ በሀያ አመት በምን ሁኔታ ላይ ነው ያለው ስለዚህ ስለ ድንበር አከላለል ምንድን ነው የሚለው የሚለውን ነገር ማዳመጥ ነበረባቸው። ይህንን አላደረጉም። አሁንም የምንጠይቀው ጥያቄ እኛ እንደ ኢሮቦች ምንድን ነው አዳምጡን ነው። ሌላው መበስቴ ደረጃ ቅድም አቶ አድሀ ነው የሚያስቀምጠው ነው እኛ አሁን በዚህ በራሳችን በኢሮብ በኩል ከኤርትራ ጋር የምንዋሰነውን የድንበር ጉዳይ ዛፏንም ድንጋይዋንም እንጨቷንም ሳትቀር ድንበራችንን እናውቃለን። በዛው በኤርትራ በኩል ያሉ ወንድሞቻችንም ኤግዛክትሊ እኛ እንደምናውቀው መሬታቸውን ያውቁታል። ስለዚህ አሁን የአልጀርስ ውል የምትሉት እናንተ አስመራና አዲስ አበባ ተቀምጣችሁ የምትወስኑት ውሳኔ ይሄንን የምትሉትን ሰላም አያመጣም። ሰላም በትክክል እንዲመጣ ከፈለጋችሁ አስመራና አዲስ አበባ የተቀመጣችሁ ሰዎች ያንን አልጀርስ ላይ ተስማምተናል መስሎትን ነገር አለሙን እርሱትና በኤርትራ በኩልና በኢትዮጵያ በኩል አሁን ለምሳሌ በኢሮብ አካባቢ ላይ በምናድበት ጊዜ ለኢሮብ ህዝብና ለሽመዣና ለመኖክሶ ህዝብ ደንበራችሁን አካላችሁ ስጡን በሉን። በትክክል ኤርትራ ከዚህ ነው፣ ኢትዮጵያ ከዚህ ነው በሚል እንትን እናደርጋለን። ሌላ አሁን እኛ ለኢትዮጵያውያንና ለኢትዮጵያ መንግስት የምናስተላልፈው ትልቁ ጥያቄያችን ኢትዮጵያውያን ነን ትናንትም ኢትዮጵያውያን፣ ዛሬም ኢትዮጵያውያን፣ ነገም ስንሞትም ኢትዮጵያውያን ነንና እንደዚህ እያል ወደ ኤርትራ የማናቃት የማንፈልገው ማንነት አትለውጡን ነው ጥያቄያችንና መፍትሄው እኛ ራሳችን እንፈተዋለን። ኤርትራ ከምትባሉ ስንጥር እንጨት ሳንወስድ ኢትዮጵያ ከምትባለውም ስንጥር እንጨት ወደ ኤርትራ ሳትሄድ ድንበሩን አካለን እኛ ራሳቸው ልንፈታቸው እንችላለን ነው ሁሉ ሀብ ዳት ኤቢሊቲ ያንን ችሎታ አለን ነው እያልነው ያለነው። አቶ ካሳቡ ቶ ተስፋዬስ እኔ የምለው ልክ እነሱ አድሃ ነውየምናበየን እንዳሉት በህዝብ ዘንድ ሬፈረንድም የህዝብ ድምፅ መሰማት አለበት፣ የህዝብ ፍላጎት መታየት አለበት። ታሪኩ እንደ አዲስ ልዳስሱት ይገባል። እኔ ማለት የምፈልገው ለዶክተር ደብረ ጽዮን እች ድረስ ነው። ይህንን ሁኔታ ደብቆ የሚሄዱት አይሆንም እና ዶክተር ክቡር ዶክተር አብይ አህመድ ደግሞ ስንኖር ኢትዮጵያ፣ ስንሞት ኢትዮጵያ እንሆናለን ያሉትን እኔ እንደማየ አሁን ግን ስንሞት ኤርትራውያን ነን ስንኖር ኢትዮጵያ ነን። እና በቃሉ እንድጸኑ ዶክተር አብይን እማጸናለኝ። ህዝቡን ያዳምጡ። መስትሄ መምጣት የሚችለው ሪፈረንደም ተካሂዶ እዛ አካባቢ የሚኖር በኤርትራ በኩልም በኢትዮጵያ በኩልም ያለው የኢትዮጵያ ህዝብ እና የኤርትራ ህዝብ ቦርደሩን ስለሚያውቅ ይህንን ህዝብ ማዳመጥ በትክክል ዘላቂ የሆነ ሰላም መውለድ ይችላል ብዬ ነው ማምነው። አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን መወያያ አጀንዳ የነበረው በኢህአዴግ ስራ አስፈጻሚና በህወሀት ስራ አስፈጻሚ ሙሉ ድጋፍ የተሰጠው የአልጀርሱ ስምምነትና የድንበር ኮሚሽን ውሳኔዎች ሙሉ በሙሉ ተግባራዊ እንዲሆን በሚለው ላይ በተለይም የኢሮብን ነገድ አስመልክቶ ወደፊት እጣ ፈንታቸው ምን ሊሆን ይችላል? ምንስ መደረግ አለበት? የሚል ነበር። የውይይቱ ተሳታፊዎች አቶ በየነ ገብራይ ከአውሮፓ አቶ ተስፋዬ እና አቶ አድሃኖም አዱማ ከአውስትራሊያ ናቸው። ስለ ውይይቱ ተሳታፊዎችን እናመሰግናለን እናመሰግናለን እናመሰግናለን። በጣም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Tell us what you think. Like us on Facebook or follow us on Twitter.